ሰላም ሰላም፣ እንደምን አምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቤ መሰናዶ ጀምሯል። ለእሮብ ምሽት ግንቦት 11 2013 ዓ ም ያሰናደንላችሁን እናስተዋውቃችሁ። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ዛሬ በአፍሪካ ውስጥ ግጭቶች የሚያስነሱ ችግሮችን ከመሰረታቸው ለማስቆምና አህጉሪቱ የኮሮና ቫይረስ ወረርሽኝ ጥሎት ከሚሄዱ ጠባሳ እንድታገግም ለማስገብ የሚቻልባቸው መንገዶች ዙሪያ ላይ ውይይት ጀምሯል። በትግራይ ክልል ስለሚደርሱ የሰብዓዊ መብት ጥሰቶች ጥቃቶችና እንግልቶች ዙሪያ በሚወጡ ሪፖርቶች ላይ ያለንን ስጋት ገልጸናል። በትላንትና ዕለት በተደረገው ውይይት ላይ ኢትዮጵያን የሚመለከቱ ሀሳቦችም ተነስተዋል። ውይይቱን ተከታትነዋል፣ በአብይ ርዕስ ይደመጣል። በሌላ በኩል ከስድስተኛው ሀገራዊ ምርጫ ጋር ተያይዞ በመራጮች ምዝገባ ወቅት የተፈጸሙ ክፍተቶች ካሉ የማስተካከያ እርምጃ ለመውሰድ እንዲቻል ከቀናት በፊት የተጠናቀቀው የመራጮች ምዝገባ መዝገብ ከትላንት ግንቦት 10 2013 ዓ.ም ጀምሮ በተከታታይ አስር ቀናት ለታዛቢዎች፣ ለፖለቲካ ፓርቲዎችና ለህዝብ ክፍት ሆኗል። እነዚህ መዝገቦች አንደኛ የመራጮች ፊርማ ያላረፈበት ነው። የምርጫ መዘጋገቡ ራሱ ከፍተኛ ጥያቄ ያለበት ነው እና የሰማችሁት የመላው የኢትዮጵያ አንድነት ድርጅት የሲዳማ ክልል ሰብሳቢ አቶ ደመላሽ አበራ ነው። እሳቸውና ሌሎች የተሳታፊ ፓርቲዎችን ድምፅ አካተን ዘገባ ይዘናል። ከቴክኖሎጂና ከልዩ ፍላጎት ጋር የተያያዙ ዘገባዎችን ከሙዚቃ ጋር እናደርሳችኋለን። መርሃ ግብሩን በመምራት ኤደን ገረመው ከጋቢና ቤ አቀናባሪ ኤልያስ አስማርና ከድምፅ መሀንዲሳችን ጆኒ ዌከር እንዲሁም ጀስቲን ዌትስ ጋር በመሆን አብረናችሁ እናመሻለን። አብራችሁን ትሆኑ ዘንድ እየጋበዝን ሀብታሙ ስዩም ከዜናዎቹ ጋር ይጠብቃቸዋል። አመሰግናለሁ ኤደን። ከትግራይ ክልል ሰብአዊ እንቅስቃሴ አንጻር ያለው ችግር የአቅምና የግብዓት እንጂ የተደራሽነት አይደለም ሲል ኢትዮጵያ ውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ባወጣው መግለጫ በተደጋጋሚ የተደራሽነት ጥሪ የሚያደርጉ አጋሮች ትኩረታቸውን ለሰብአዊ ድጋፍ ጥሪው ፈጣን ምላሽ በመስጠት ላይ እንዲያደርጉ አሳስቧል። የውጭ ጉዳይ ሚኒስቴር በዚህ መግለጫ ከህዋት ጋር የሚደረግ ድርድር እንደማይኖርም አመላክተዋል። ከህዋት ጋር ድርድር እንዲጀመር አገሮች በተደጋጋሚ የሚያደርጉትን ጥሪ የኢትዮጵያ መንግስት ሙሉ በሙሉ ውድቅ እንደሚያደርገው መግለጫው ጠቅሷል። የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ሀገራት በመጪው የቤጂንግ የክረምት ኦሎምፒክ ላይ ዲፕሎማሲያዊ ተሳትፎ ታቅበው እንዲያደርጉ ጥሪ አቅርበዋል። ፔሎሲ በቻይና መንግስት የተፈጸሙ ሰብአዊ ጥሰቶችን በምክንያትነት አቅርበዋል። ሀገራት አትሌቶቻቸውን ሙሉ በሙሉ ከማሳተፍ የሚታቀቡበትን አይነት ሙሉ እቀባ ከመጥራት ይልቅ ግን የዓለም መሪዎች በውድድሩ ላይ እንዳይገኙ ጠይቀዋል። በየቤታችሁ ሆናችሁ ለአትሌቶቻችሁ ክብር ስጡ ኦሎምፒክ የሚደረግ ከሆነ ዲፕሎማቲክ ተዓቅቦ እናድርግ ሲሉ ተደምጠዋል። ፔሎሲ የቤጂንግ ኦሎምፒክ ለመጪው ህዳር ወር ቀን ተቆርጦለታል። የመብት ተሟጋች ቡድኖች ኦሎምፒኩ በቻይና እንዳይደረግ ለማድረግ ከዓለም አቀፉ የኦሎምፒክ ኮሚቴ ጋር በተደጋጋሚ ተገናኝተዋል። ቻይና ከ13 ዓመታት በፊት የክረምት ኦሎምፒክን ማዘጋጀቷ ይታወሳል። የኬንያ ባለስልጣናት ሁለተኛ ዙር ክትባት ለዜጎቻቸው መስጠት እንደተሳናቸው አስታውቀዋል። ባለስልጣናቱ ለዚህ ያቀረቡት ምክንያት የአስትራዘኒካ ክትባት እጥረት መኖሩ ነው። እስካሁን ድረስ ከህዝቧ መካከል ሁለት በመቶውን ማለትም ወደ አንድ ሚሊዮን የሚጠጋ ህዝቧን የከተበችው ኬንያ በትንሹ እስከ ሰኔ ድረስ ሁለተኛ ዙር ክትባት ላትሰጥ እንደምትችል ይፋ አድርጋለች። በሚሊዮን የሚቆጠሩ ክትባቶችን ለማግኘት ጥረት እንደሚደረግም ተገልጿል። ክትባቱን ለኬንያ ትልክ የነበረችው ህንድ ባጋጥማት የኮቪድ-19 መስፋፋት አደጋ ተከትሎ ክትባቶች ወደ ሌላ ሀገራት እንዳይላኩ መከልከሏ ይታወሳል። ጃፓን ውስጥ የኮቪድ ወረርሽኝ እያሻቀበ በመጣበት የአሁኑ ሰዓት የቶኪዮ ኦሎምፒክ እንዲሰረዝ የሀገሪቱ የህክምና ባለሙያዎች ማህበር ጠይቋል። አምና በዓለም አቀፍ ኮቪድ-19 ምክንያት ዘግይቶ የተዘጋጀው ውድድር ሊከፈት ሦስት ወራት ያክል ብቻ ናቸው የቀሩት። የቫይረሱ ስርጭት እየበረታ በመጣበት አንድ ትልቅ የጃፓን የህክምና ባለሙያዎች ማህበር ውድድሩ እንዲሰረዝ ጠይቋል። ማህበሩ ለጠቅላይ ሚኒስትር የሺኦዲ ሱጋት በላከው ግልጽ ደብዳቤ የቶኪዮ ሆስፒታሎች ከአቅማቸው በላይ እየሆነባቸው ነው ሲል አስጠንቅቋል። ጠቅላይ ሚኒስትሩ ውድድሩን ማካሄድ አስቸጋሪ እንደሚሆንና መሰረዝ እንዳለበት ዓለም አቀፉን የኦሎምፒክ ኮሚቴ እንዲያሳምኑ ስድስት ሺህ ዶክተሮችና ሆስፒታሎች ያሉት ማህበር ጠይቋል። በሀገሪቱ የቫይረሱ ስርጭት በመባባሱ ዋና ከተማዋ ቶኪዮና ሌሎች ክፍለ ሀገሮች ውስጥ አስቸኳይ ጊዜያዎች ታውጇል። ይህንኑ ተከትሎም ህዝቡ ውድድሩ በጠቅላላው መሰረዝ አለበት የሚል ጥያቄ እያነሳ ነው። በኮቪድ-19 ምክንያት የሀገሪቱ ኢኮኖሚ በአምስት ነጥብ አንድ ከመቶ መቀነሱም ተዘግበዋል። የኮቪድ-19 ክትባትን በተመለከተ ዜና ደግሞ በፋይዘርና በሞዴርና ኩባንያ የተሰሩት ክትባቶች መጀመሪያ ላይ ህንድ ውስጥ በተከሰቱ በሁለቱ የኮሮና ቫይረስ ዝርያዎች ላይ በከፍተኛ ደረጃ የሚሰሩ መሆናቸውን የዩናይትድ ስቴትስ ሳይንቲስቶች ተናግረዋል። በሌላ ዜና ደግሞ የፋይዘሩ ክትባት መጀመሪያ ላይ መቀመጥ አለበት በተባለው ከፍተኛ ቅዝቃ መጠን ከፍ በሚል ሁኔታ ረዘም ላለ ጊዜ መቀመጥ የሚችል መሆኑን የአውሮፓ ህብረት የመድኃኒት ተቆጣጣሪ ድርጅት አስታውቀዋል። በሩዋንዳ ኪጋሊ የአፍሪካ ቅርጫት ኳስ ሊግ ውድድሮች ቀጥለዋል። የአንጎላው ክለብ አትሌቲኮ ፔትሮሊዮስ ዲ ሉዋንዳ የማሊውን አሶሽትስ ስፖርቲቭ ዲላ ፖሊስ ናሽናልን 84 ለ66 አሸንፏል። ሌላኛው ከፍተኛ ፉክክር በታየበት ጨዋታ የሞሮኮው አሶትስ ስፖርቲቭ ዲሳል የካሜሩኑን ፎርስ አርሚስ ኢት ፖሊስ 87 ለ84 ተረድተዋል። በውድድሩ በእድሜው አንጋፋውን የ42 ዓመቱን ዘካሪያ ኤልማስ ባህን ያካተተው ስፖርቲቭ ዴል ለጥቂት ሚኒስትሮች ባለድል መሆኑ ቢረጋገጥም ሃያ ሶስት ነጥቦችን ያስቆጠረው አማዱ ሃሮማን እና ሃያ አንድ ነጥቦችን ያከለውን ማርኮስ ቶማስ ጁኒየርን ያካተተው የካሜሮኑ ፎርስ አርሚስ ኤድ ፖሊስ ከፍተኛ ተፎካካሪ መሆኑን አሳይተዋል። ኤደን ለአሁኑ ያሉን ዜናዎች እነዚህ ናቸው። አመሰግናለሁ፣ ሀብታሙ። ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገርሞ ነኝ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንለፍ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ በአፍሪካ ውስጥ ግጭቶችን የሚያስነሱ ችግሮችን ከመሰረታቸው ለማስቆም እና አህጉሪቱ የኮሮና ቫይረስ ወረርሽኝ ጥሎት ከሚሄደው ጠባሳ እንድታገግም ለማገዝ በሚቻልባቸው መንገዶች ዙሪያ ውይይት ጀምሯል። ይህን አስመልክቶ በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ ትላንት ለጋዜጠኞች መግለጫ የሰጡ ሲሆን ስመኝሽ የቆየ መግለጫውን ተከታትላ ተከታዩን ዘገባ አሰናታለች። ትላንት በድህረ ገጽ አማካኝነት መግለጫ የሰጡት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ግሪንፊልድ አሜሪካ ከአፍሪካ ጋር ያላትን ግንኙነት ለማጠናከር የምታደርጋቸውን ጥረቶች ያብራሩ ሲሆን የባይደን አስተዳደር በተለይ በኢትዮጵያ ትግራይ ክልል ውስጥ ያለውን ግጭት ለማስቆም ላለፉት አምስት ወራት በቅርበት ሲከታተል መቆየቱን ተናግረዋል። President Biden sent uh, his own emissary to Ethiopia. Senator Coombs went out to meet with and, and try to engage with the government on the situation. ፕሬዚዳንት ባይደን የራሳቸውን ልዩ መልእክተኞች ወደ ኢትዮጵያ ልከዋል። ሴናተር ኩንስ ወደ ኢትዮጵያ ተጉዞው ከሀገሪቱ መንግስት ጋር ስላለ ሁኔታ ተነጋግረዋል። ጄፍ ፍልትማን ኢትዮጵያን ጎብኝተው አሁን መመለሳቸው ነው። እኔም ብሆን ኒውዮርክ ሆኜ ሁኔታውም በቅርብ ነው የምከታተለው። ጉዳዩ በአጀንዳ ተይዞ በጸጥታው ምክር ቤት እንዲታይ ወስውቼ መግለጫ በምክር ቤቱ እንዲወጣ አድርግ ያለው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአፍሪካ ውስጥ የሚከሰቱ ግጭቶችን ከስር መሰረታቸው ለማስወገድ በሚቻልባቸው ሀሳቦች ላይ ዛሬ በጀመረው ውይይት ውስጥ ኢትዮጵያ በአጀንዳ ደረጃ አልተካተተችም። ሆኖም ግን የምክር ቤቱ አባላት በማንኛውም ሰዓት የኢትዮጵያን ጉዳይ ማንሳትና በአጀንዳ እንዲያዝ መጠየቅ እንደሚችሉ የገለጹት አምባሳደር ግሪንፊልድ ዩናይትድ ስቴትስ ከምክር ቤቱ ቋሚና ተለዋዋጭ አባላት ጋር በኢትዮጵያ ጉዳይ ላይ እንደሚነጋገሩ ጠቁመዋል። በትግራይ ክልል ስለሚደርሱ የሰብአዊ መብት ጥሰቶች፣ ጥቃቶችና እንግልቶች ዙሪያ በሚወጡ ሪፖርቶች ላይ ያለንን ስጋት ገልጸናል። በከፍተኛ ደረጃም ኮንነነዋል። ያሳለፍናቸው መልእክቶች በሙሉም እንዲደርሱ አድርገናል። አምባሳደር ግሪንፊልድ አክለው የኤርትራ ወታደሮች ከኢትዮጵያ እንዲወጡ ለማድረግ ዩናይትድ ስቴትስ ከኤርትራ መንግስት ጋርም እየተነጋገረች መሆኑን አስታውሰዋል። በድህረ ገጽ በተካሄደው በዚሁ መግለጫ ላይ ከኢትዮጵያ በተጨማሪ ዩናይትድ ስቴትስ በሞዛምቢክና በቻድ ውስጥ የሚታዩትን አለመረጋጋቶች ለማርገብ ስለምታደርጋቸው ጥረቶች አምባሳደር ግሪንፊልድ አስረድተዋል። የሞዛምቢክ መንግስት ጥቃት አድራሾችን ለማስቆምና ህብረተሰቡን ከጥቃት ለመከላከል የሚያደርገውን ጥረት ዩናይትድ ስቴትስ እያገዘች መሆኑንም ጠቅሰዋል። በተመሳሳይ በዓለማችን ላይ እጅግ የከፋ የምግብ እጥረት ባለባቸው እንደ ደቡብ ሱዳን፣ የመንና ሰሜን ናይጄሪያ የመሳሰሉ ሀገሮች ጥቃት አድራሾች ረሃብን እንደ ጦር መሳሪያ መጠቀም እንዲያቆሙ አሜሪካ ጥረት ስታደርግ መቆየቷንና አሁንም ቅድሚያ የምትሰጠው ጉዳይ ሆኖ እንደሚቀጥል አምባሳደር ግሪንፊልድ የተናገሩ ሲሆን በተለይ በሴቶችና ልጃገረዶች ላይ የሚደርስን ጥቃት ማስቆም አሜሪካ ቅድሚያ የምትሰጠው ጉዳይ መሆኑን ጠቁመዋል። በናይጄሪያ ህጻናት ላይ የሚደርሰው ጠለፋ እንቅልፍ የሚነሳኝ ጉዳይ ነው ያሉት አምባሳደር ግሪንፊልድ የናይጄሪያ መንግስት ለህጻናት የተሻለ ጥበቃ ማድረግ እንዲችል እየጣሩ መሆናቸውንም ለጋዜጠኞች አብራርተዋል። የኮሮና ቫይረስ በአፍሪካ አህጉር ላይ ያደረሰውን ከፍተኛ ጫና ሀገራት መቋቋም እንዲችሉ ማገዝ ሌላው የጸጥታ ምክር ቤቱ ዛሬ የሚያነሳው ጉዳይ ሲሆን የባይደን አስተዳደር ወረርሽኙን ለመግታት ለሚያደርገው ጥረት የሚረዳ 80 ሚሊዮን ክትባት በመጭወር ለመ የመለገስ ቃል መግባቱን አምባሳደር ግሪንፊልድ ገልጸዋል። ለአሜሪካ ድምጽ ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ። የሽቆየን፣ ለዘገባው እናመሰግናለን። በመራጮች ምዝገባ ወቅት የተፈጸሙ ክፍተቶች ካሉ የማስተካከያ እርምጃ ለመውሰድ እንዲቻል ከቀናት በፊት የተጠናቀቀው የመራጮች ምዝገባ መዝገብ ከትላንት ግንቦት 10 2013 ዓ.ም ጀምሮ ለተከታታይ አስር ቀናት ለታዛቢዎች ለፖለቲካ ፓርቲዎችና ለሕዝብ ክፍት ሆኗል። በሐዋሳ ከተማ መዝገቦችን ተዘዋውረው የተመለከቱ የፖለቲካ ፓርቲዎች በመራጮች የምዝገባ ወቅት ኃላፊነት የጎደሏቸው ያሏቸውን ስህተቶች መፈጸማቸውን ለአሜሪካ ድምፅ ተናግረዋል። በዋናነት የጎላ ስህተት ፈጽመዋል ከተባሉ ጣቢያዎች ውስጥ ቃላቸውን ለአሜሪካ ድምፅ የሰጡት የሐዋሳ ከተማ የምስራቅ ክፍለ ከተማ የውቅሮ ምርጫ ጣቢያ አንድ አስተባባሪ ስህተቱ መፈጸሙን አምነው እንደሚያርሟቸው ተናግረዋል። በኢትዮጵያ ምርጫ ቦርድ የሲዳማና የደቡብ ክልል ማስተባበሪያ ቅርንጫፍ ጽሕፈት ቤት ምርጫ ቦርድ መዝገቡን ክፍት ያደረገው እንደዚህ አይነት ስህተቶችን ለማረም ነው ብሏል። የሐዋሳው ዘጋቢያችን ዮናታን ሰብዴዎስ ተጨማሪ ዘገባ ልኳል። ኢትዮጵያ ከሳምንታት በኋላ ታካሂዳለች ተብሎ የሚጠበቀው ስድስተኛው ብሔራዊና ክልላዊ ምርጫ የመራጮች ምዝገባ ግንቦት ስድስት ሁለት ሺ አስራ ሶስት አመተ ምህረት መጠናቀቁን ተከትሎ ምርጫ ቦርድ መዝገቡን ለፖለቲካ ፓርቲዎች፣ ለህዝብና ለታዛቢዎች ከዛሬ ግንቦት አስር ሁለት ሺ አስራ ሶስት አመተ ምህረት ጀምሮ ለተከታታይ አስር ቀናት ክፍት አድርጓል። በዚህ መርሀ ግብር መሰረትም በሐዋሳ ከተማ የሚገኙ የምርጫ ጣቢያ መዝገቦች ለታዛቢዎችና መዝገቡን መመርመር ለሚሹ አካላት ክፍት የሆነ ሲሆን የተለያዩ የፖለቲካ ፓርቲዎች በከተማው ከሚገኙ ሶስት መቶ ስምንት ምርጫ ጣቢያዎች ውስጥ የተወሰኑትን ተዘዋውረው ማየታቸውን ተናግሯል። መዝገቦችን ተዘዋውረው ከተመለከቱ የፖለቲካ ፓርቲዎች መካከል ለቪኦኤ ቃላቸውን የሰጡት የመላው ኢትዮጵያ አንድነት ድርጅት መአድ ና የብልጽግና ፓርቲ ተወካዮች በተመለከቷቸው የምርጫ ጣቢያ መዝገቦች ላይ ስህተት መፈጸሙን ተናግሯል። የሚአድ የሲዳማ ክልል ሰብሳቢ አቶ ደመላሽ አብራ ተፈጸመ ያሉትን ስህተት በዝርዝር ለቪኦኤ ተናግሯል። እነዚህ መዝገቦች አንደኛ የመራጮች ፊርማ ያላረፈበት ነው። የምርጫ መዘጋገቡ ራሱ ከፍተኛ ጥያቄ ያለበት ነው እና ስለዚህ ምናልባት ኃላፊነታቸውን የዘነጉ መራጮች እዛ ቦታ እንዳሉ ና ስለዚህ ምናልባት ይሄ የድምፅ መስጫ ወረቀት ወደ ኅብረተሰቡ ሳይፈርሙ ተላልፏል ወይም በብልጽግና ካድሬዎች ወደ ቤታቸው የተሰጠ እስከሚመስል ድረስ ነው ያየ ነው። ገጽ 45 ሶስት ሰው አልፈረመም። እንደገና ደግሞ በገጽ 46 ሙሉ ለሙሉ አልተፈረመም። ገጽ 47 ሙሉ ለሙሉ አልተፈረመም። ገጽ 48 ሙሉ ለሙሉ አልተፈረመም። ገጽ 49 ሙሉ ለሙሉ አልተፈረመም። ገጽ 50 አምስት ሰው ብቻ ነው የፈረመው፣ ሌሎቹ አልፈረሙም። ገጽ 60 አንድ ሰው አልፈረመም እና ያልተፈረሙ የምርጫ የመራጮች ካርድ ወደ የቤቱ የሄደ ነው የሚመስለን እና ይሄ የአመዘጋገብ ችግር አይደለም። ናሙና አንዱን ነው ያየነው እንጂ በአጠቃላይ በመላ ሀገሪቱ እንደዚህ አይነት ግድፈት አሰራር ተሰርቷል። መአድ በምርጫ ጣቢያዎች ገለልተኝነትና ምቹነት ላይም ጥያቄ እንዳለው አቶ ደምላሽ ገልጠዋል። ግማሾቹ ገበያ ውስጥ የተደረጉ ናቸው። ግማሾቹ የሃይማኖት ተቋማት አጠገብ ናቸው። ግማሾቹ ደግሞ የትምህርት ተቋማት አጠገብ ነው ያሉት። ግማሾቹ ደግሞ በአጠቃላይ የፖሊስ ጣቢያ አካባቢ ናቸው። ግማሾቹ ቀበሌ ውስጥ የተደረጉ የምርጫ ጣቢያዎች ናቸው እና እና እነዚህ ምርጫ ጣቢያዎች ደግሞ መስኮት አላቸው። እንደገና ደግሞ የጓሮ በር አላቸው። ስለዚህ ግማሹ ደግሞ መኝታ አለው ሄደን ስናይ መኝታ ቤት ሁሉ አለው እና እነዚህ ግድፈቶች ናቸው ብለን አቅርበን ከምርጫ ቦርዱ ጋራ እየተነጋገርን ነበር ያሳለፍ ነው። የምዝገባ ካርድ ከምርጫ ስነ ስርዓትና ደንብ ውጭ ተሰራጅቷል የሚሉት አቶ ደመላሽ በየቦታው አሉ ያሏቸው የፓርቲያቸው አባሎችም ይህንኑ እንደነገሯቸው ና ማስረጃ እንዳላቸውም ተናግረዋል። የእጩዎች ልጆች እድሜያቸው 14 አስራ አምስት አስራ ሶስት የሆኑት የቀበሌ መታወቂያ እንዲሰጣቸው ና እንዲመዘገቡ በተለይ ስፔሻሊ በሲዳማ ክልል በአጠቃላይ በገጠር ወረዳዎች እና በከተማ አካባቢ ምዝገባው እንደዛ እየተካሄደ እና አላስፈላጊ የሆነ እድሜ ለምራጭነት እድሜው የማይመጥንና ያልሞላ ምዝገባ እየተመዘገበ እንደሆነ ነው። በሌሎችም አካባቢዎች ስናያቸው ደግሞ ሰዎች የካቢኔዎች ወይም አካባቢውን የሚያስተዳድሩ የቀበሌ ሊቀ መናብርትና ስራ አስፈጻሚዎች የመራጩን የመራጭ ካርድ ወስደው እያደሉ በየቤቱ እያደሉ እንደሆነ መረጃው ደርሰናል። በአይናችንም ያየናቸው አሉ። ቃላቸውን ለቪኦኤ ከሰጡ የምርጫ አስፈጻሚዎች ውስጥ በአዋሳ ከተማ የምስራቅ ክፍለ ከተማ የውቅሮ ምርጫ ጣቢያ አንዳንድ አስተባባሪ አቶ ቢንያም ተስፋዬ ሲሰት። መፈጸማቸውን አምነው እንደሚያርሟቸውም ተናግሯል። የቀረበው ቅሬታ እንደ ቅሬታ ትክክለኛና መቅረብ ያለበት ቅሬታ ነው። ምክንያቱም ምርጫ ቦርድ ይህንን አስር ቀን ሲያዘጋጅ እነዚህንና እነዚህን የመሳሰሉ ቅሬታዎችን እንድንቀበልበት ነው። ስለዚህም የቀረበው ቅሬታ ትክክለኛ ነው። ትክክለኛነቱን እኛም እናምናለን ነገር ግን መስተካከል የሚችልና ይህን ጊዜም የተዘጋጀው ይህንን ነገር አይነት ለማስተካከል ስለሆነ የሚስተካከል ነገር ነው። ቅሬታውንም ነዋል። ይሁን እንጂ ሆነ ተብሎና በብልጽግና ፓርቲ ጫና የተፈጸመ ሀላፍነት የተጎደለ ሴተት ነው ተብሎ በተፎካካሪ ፓርቲዎች የሚቀርባቸውን ወቀሳ አልተቀበሉም። ይህንን ነገር እነሱም እዚህ ተገኝተው በምዝገባ ወቅት ላይ ተገኝተው መከታተል ይችሉ ነበረ። ሆነ ብሎ አደለም ነው ለማለት መገኘት ያስፈልጋል። ከወዲሁ ለቀረባቸውም የታማነት ጥያቄም አቶ ቤንያም ይህን ተናግሯል። ይሄ የታማኒነት ጥያቄ የሚያስነሳ ጉዳይ ነው፣ ያስነሳልን ደግሞ ግን እያንዳንዱ ነገር ሶሉሽን የሌለው ነገር የለም። መፍትሄ የሌለው ነገር የለም። ስህተት ሰርተናል፣ ስህተታችንን የምናስተካክልበት ጊዜ ነው። ይሄ እንደዚህ አይነት ጥያቄዎች መነሳት ያለባቸው ነገር ምርጫ ቦርድም አምኖ ነው ይህንን ጊዜ ያዘጋጀው። እንደዚህ አይነት ችግሮች ካሉ ሌላም ሌላም ችግሮች ካሉ የሚታይበት ሁኔታ እንዲኖር ነው ይሄ ጊዜ የተዘጋጀው። በመሆኑም ተአማኒነት የተአማኒነት ጥያቄ ቢያስነሳም ማስረዳትና ማሳመን የምንችልበት ሁኔታዎች ስላሉ፣ ጥፋታችንን ማስተካከል የምንችልበት ሁኔታዎች ስላሉ አብረን ከነሱ ጋር መስራት እንችላለን በአይኔ። በዋናነት መዝገባቸው ስታይ በምዝገባ ሂደት ቅሬታ ከቀረበባቸው የምርጫ ጣቢያዎች ውስጥ የምስራቅ ክፍለ ከተማ የውቅሮ ምርጫ ጣቢያዎች በግንባር ቀደም የተጠቀሱ ሲሆን የክፍለ ከተማው የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ በሃይሉ ጌታቸው የተፈጸመውን ስህተት ምርጫ ቦርድ ማስተካከል አለበት ነው ያሉትም በስህተቱም የክፍለ ከተማው የብልጽግና ፓርቲ ካቢኖች እጅ አለበት ስለተባለው ክስ ግን ያሉት ነገር የለም። ዛሬም ደግሞ ያው ከሌሎች ተፎካካሪ ፓርቲዎች ጋር በመሆን የመዝገቦችን እያየን ነው ያለ ነው። ከዚህ መነሻ ያው ሶስት ምርጫ ጣቢያዎችን አይተናል። ከሶስቱ ምርጫ ጣቢያ ሁለቱ የተሻለ አሰራር ነው እያየ ነው። አንድ ምርጫ ጣቢያ ላይ ግን ከመራጮች ፊርማ ጋር ተያይዞ ክፍተት አይተናል። ይህን ክፍተት እኛም እንደ ብልጽግና ፓርቲ ስህተት መሆኑን አይተናል። ስለዚህ ይህንን መታረም አለበት። ይህም ጊዜ የተቀመጠው በምርጫ ቦርዱ እነዚህ ስህተቶች እንዲታረሙ ነው። ተፎካካሪ ፓርቲዎችም እንዲሁም መራጩ ሕዝብም ጭምር ከእድሜ ጋር ከዚህ ከፊርማ ጋር ተያይዞ በተገቢው መዝገብ መዘጋቱንም ጭምር የሚታይበት ሂደት ስለሆነ ይሄ ጥሩ አጋጣሚ ላይ ነው ያየነው ነው ስህተቱን የሚል ነው። ስለዚህ ምርጫ ቦርዱ ይህንን ያርማል የሚል እንትናያለን። በኢትዮጵያ ምርጫ ቦርድ የሲዳማና የደቡብ ክልል ቅርንጫፍ ጽህፈት ቤት አስተባባሪ አቶ ፍሬው በቀለ ምርጫ ቦርድ መዝገቡን ክፍት ያደረገው እንደዚህ አይነት ስህተቶችን ለማረም እንዳያመች ነው ሲሉ ተናግሯል። በሐዋሳ ከተማ አንዳንድ ክፍለ ከተሞችም ተፈጸመ የተባሉ ግድፍቶች እንደሚያረሙም አቶ ፍሬው ተናግሯል። እንዳልከውም አንዳንድ አካባቢችና አንዳንድ ቀበሌዎች ላይ በመዝገብ ሂደት ውስጥ የተወሰነ የመራጮች ፊርማ አለመኖር ያጋጥማል። ይሄ ካርድ የጠፋባቸው የህብረተሰብ ክፍሎች ሊኖሩ ይችላሉ። ተለዋጭ ካርድ የሚሰጥበት ከዛ ዋሻገር ደግሞ ቅሬታዎች ሲቀርቡ ምናልባት ያለ አግባብ የተመዘገበ ሰው ካለ ህግና ስርዓቱ በሚፈቅድለት በተለይ እድሜ ገደቡ ያልደረሰ እንደዚሁም በህግ የተገደቡ ወይም የተከለከሉ ሰዎች ካሉም እነኛ ጭምር የተመዘገቡ ተረጋግጠው ማስተካከያ የሚደረገው ወቅት ነው። ከዛ አንጻር ራሱ ያሰራ ስርዓት አለው ማለት ነው። አቶ ፍሬው በደቡብ ክልል ከአምስት ነጥብ ስድስት ሚሊዮን በላይ በሲዳማ ደግሞ ከአንድ ነጥብ ስድስት ሚሊዮን በላይ ዜጎች ድምፅ ለመስጠት መመዝገባቸውን ገልጠዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሀዋሳ ም አዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ ጋቢና ቬይን ነው። ምርጫችሁ ስላደረጋችሁን እናመሰግናለን። አሁን ደግሞ ለየት ወዳለ ከልዩ ፍላጎት ጋር ወደ ተያያዘ ዘገባ እናልፋለን። የሶማሊያ የትምህርት ሚኒስቴር ለመጀመሪያ ጊዜ ማየት ለተሳናቸው ተማሪዎች የሚበጅ የዳሰሳ ንባብ አጋዥ መላ ብሬልን ማስተዋወቅ ጀምሯል። መሀመድ ካዬ ከሞቃዲሹ የላከውን ዘገባ ሀብታሙ ስዩም ያስደምጠናል። በሚቀጥለው ሳምንት ለሚኖረው ብሔራዊ ማጠቃለያ ፈተና ሐሰን ማሰውሮና የክፍል አጋሮቹ የመጨረሻውን ዙር ጥናት እያከናወኑ ነው። ተማሪዎቹ ፈተናውን የሚወስዱት በሶማሊያ ታሪክ የመጀመሪያው በሆነው የብሬል መርሃ ግብር ነው። መርሃ ግብሩን ልዩ ድጋፍ ለሚያስፈልጋቸው ተማሪዎች ያዘጋጀው የሀገሪቱ ትምህርት ሚኒስቴር ነው። በሀገራችን ለመጀመሪያ ጊዜ በብሬል ስርዓት የሚሰጠውን ፈተና ለመውሰድ እየተጠባበኩ ነው። ጥሩ ውጤት እንደማስመዘግብ ተስፋ አድርጋለሁ። ነው ያለው ሐሰን። የፌዴራሉ መንግስት ልዩ ድጋፍ ለሚያስፈልጋቸው ተማሪዎች የሚበጅ የትምህርት መርሃ ግብር ለመፍጠር አዲስ ፖሊሲ አውጥተዋል። በአዲሱ የትምህርት እቅድ እስካሁን ድረስ 8600 መጽሐፍቶች ታትመዋል፣ በስምንት የትምህርት አይነቶች። ኑሪያ አደን ኢዜ ምክትል የትምህርት ሚኒስትር ናቸው። አዲሱን መርሃ ግብር የጀመርነው ሶስት ትምህርት ቤቶችን በማሳያነት በመጠቀም ነው። ከመዘናና ከአስፈላጊ ማሻሻዎች በኋላ በመቀጠል ወደ ሌሎች ክልሎች እናስፋፋዋለን ያሉት ተማሪዎች ለአዲሱ የትምህርት ስርዓት አዎንታዊ ምላሽ ቢያሳዩም አሁንም ግን የተወሰኑ እንከኖች እንዳሉበት ይጠቅሳሉ። የቁሳቁሶቹ ዋጋና እጥረት ተማሪዎች የችሎታቸውን ያክል እንዳይንቀሳቀሱ እንዳገዷቸው ይናገራሉ። ኢስማኤል አህመድ አሊ የአልበሽር ማየት የተሳናቸው ትምህርት ቤት ርዕሰ መምህር ናቸው። የተለያዩ ተግዳሮቶች ይገጥሙናል። መምህራኑ ካለ ክፍያ በበጎ ፍቃድ የሚያስተምሩ ናቸው። ወላጆችም አብዛኞቹ በድህነት ውስጥ የሚኖሩ ናቸው። ልጆቻቸው የትምህርት ቤት ክፍያ መፈጸም አይችሉም። ይሁንና ተማሪዎቹን ከማስተማር ጥረታችን አያግደንም። ያሉት ባለስልጣናት እንደሚናገሩት ከሆነ በሀገሪቱ ለአስርት ዓመታት የቆየው ግጭት በአንድ ወቅት በመልካም ሁኔታ ላይ የነበረውን የትምህርት ስርዓት አውድሞታል። ወደ ነበረበት ቦታ ለመመለስ ብዙ ጉዞ ይጠብቀዋል። ባለሥልጣናት ሐሰን ማሰሮን የመሰሉ ተማሪዎችን ለመርዳት መዘግየት አያስፈልግም ባይ ናቸው። ዘጋቢዎቻችንን እናመሰግናለን። አሁን ደግሞ ወደ ቴክኖሎጂ ዘርፍ ጎራ እንበል። ዘጋቢያችን ማት ዲበልስ ከዓመታት በፊት የተሰሩ ሁለት የቴክኖሎጂ ውጤቶች በኮቪድ-19 ወቅት እጅግ ተፈላጊ ሆነዋል ይለናል። ምንም እንኳን ኮቪድ-19 በአየር ወለድ ቅንጣቶች የሚመጣ ቢሆንም ወረርሽኙ ግን ሰዎች በእጃቸው የሚነኳቸውን ነገሮች በሙሉ ልብ እንዲሉ አድርጓቸዋል። የሕክምና ባለሙያው ብራያን ዊንድ ሁሌም ቢሆን በሆስፒታል የመጠበቂያ ክፍሎች ውስጥ ሰዎች ብዕር የመዋዋሳቸው ጉዳይ ያሳስበኝ ነበር ይላል ግን ለህሙማኑ በሙሉ የሚሰጣቸው ብዕርና ማስደገፊያ ከቅርጫት ውስጥ ወጥቶ ይሰጣቸዋል። ይሄን ሌሎች በሽተኞች የነኩት ነው። አሁን ታዲያ ብራያን የኦልትራ ቫዮሌት ጨረርን በመጠቀም ብዕሮቹን የሚያጸዳ መሳሪያ ሰርቷል። ስለ መሳሪያው ብራያን ዊንድ እንዲህ ያብራራል። መሳሪያው የቫይረሶቹንም ሆነ የባክቴሪያዎቹን ዘረመልና ጸባይ በመረዳት ያጠቃል። ቆሻሻው ብዕር ከላይ ይከተታል። ከዛም የብዕሩ እያንዳንዱ ጎን በጨረሩ ብርሃን ይጸዳል። በመጨረሻም ልክ እንደ የወረቀት ሶፍት ማስቀመጫ መሳሪያ በራሱ ብዕሩን ይተፋዋል። ከፈጠራ ባለሙያነት በተጨማሪም የሕክምና ባለሙያ የሆነው ዶክተር ብራያን መሳሪያው በክሊኒኮች ከተሞከረ በኋላ ውጤታማ መሆኑንም እንዲህ ያስረዳል። መሳሪያው ተሞክሮ በጋራ በምንጠቀምባቸው መገልገያዎች ላይ ባክቴሪያዎችን የማጽዳት ኃይሉ ዘጠና ዘጠኝ ነጥብ ዘጠኝ ውጤታማ ሆነዋል። ዶክተር ብራያን ይህን መሳሪያ በትምህርት ቤቶች፣ በአየር መንገድ እና በማናቸውም ሰዎች ብዕር ሊጋሩ በሚችሉባቸው ቦታዎች ላይ ሊያገለግል ይችላል ብሎ ያምናል። ከዚሁ ጋር በተመሳሳይ አሌክስ ሆርቫዝ በበር እጀታዎች ላይ ጀርሞችን ማጽዳት የሚቻልበትን መንገድ ሲፈልግ ቆይቷል። እሱም ልክ እንደ ብራያን ሁሉ ሰዎች የነኳቸውን ነገሮች መልሶ ለመንካት ቀድሞም ቢሆን ይቸገር እንደነበረ ይገልጻል። በተለይም ደግሞ በተጨናነቁ መጸዳጃ ቤቶች ውስጥ የበር እጀታዎችን ለመንካት እጅግ ይቸገር ነበረ። በስዊዘርላንድ የፌዴራል የቴክኖሎጂ ተቋም ውስጥ ተማሪ ያለም የባትሪ ኃይልን በመጠቀም በተነካ ቁጥር ራሱን በራሱ የሚያጸዳ የበር እጀታ መስራት ችሏል። አሌክስ ሆርቫዝ ስለሰራው በር እጀታ እንዲህ ያስረዳል። ልክ የበሩን እጀታ ስነካው ላዩ ላይ የተገጠመበት ቀለበት ተንቀሳቅሶ ያጸደዋል። መሳሪያው ውስጡ ማግኔት ነው። አሌክስ ሆርቫዝ የሰራው በሩ ላይ ያለው እጀታ የሚንቀሳቀስ ቀለበት መሳይ ነገር አለው። ቀለበት መሳዩ ነገር ጸረ ባክቴሪያ ፈሳሽ ያለው ስፖንጅ በውስጡ ተገጥሞለታል። በዚህም የተነሳ እጀታው ከተነካ በኋላ ወደፊት፣ ወደኋላ ተመልሶ ራሱን ያጸዳል። በወረርሽኙ ምክንያት የፈጠራ ባለሙያዎች ሰዎችን በድጋሚ ለማቀራረብ የቻሉትን ያህል እየተንቀሳቀሱ ቢሆንም ከጀርሞች ግን ሁሉም ሰው መጠንቀቅ ይኖርበታል። ለማዲበልስ gaba Eden Washington DC.

አድማጮቻችን እንግዲህ የዛሬ ጋቢና ቤ መሰናዷችንን እዚ ላይ አጠናቀቀን። በዝግጅቶቻችን ላይ የሚኖሯችውን አስተያየቶች በፌስቡክ ገጻችን በአምሃሪክ ላይ በትዊተርም እንዲሁ ሃሽታግ ጋቢና ቤን በመጠቀም አድርሱን። ጋቢና ቤ አትቬ ኒውስ ዶት ኮም የሜል አድራሻችንን ተጠቀሙ። ሰለሞን አባተ በፕሮግራም አርሶት፣ ኤልያስ አስማራ በቅንብሩ፣ እንዲሁም እኔ ኤደን ገረመው ፕሮግራም በመምራት ከመላው የአሜሪካ ድምጽ ዘጋቢዎች የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ አምሽተናል 202227 0779 በሚለው የስልክ መስመር ላይ ዋትሳፕ ላይ በመደወል ወይም የድምፅ እንዲሁም የጽሑፍ መልእክት ልታደርሱም ትችላላችሁ። በጀመርነው በአዲሱ የሮፍናን ሙዚቃ እንሰናበታችኋለን። ሰናይ ምሽት። ቅድም ቅድምህ እንዳትተው ድገም ደግሞ ቢያስቀይ ምስል ሰባት ክናደራ Angeseh <laughs> mich odrosi da qual,